ነዋሪ ማህበረሰብ ያነሳቸውን የመልካም አስተዳደር ችግሮች በአፋጣኝ ለመፍታት ልዩ እቅድ አዘጋጅቶ ወደ ስራ ሊገባ መዘጋጀቱን የድሬዳዋ አስተዳደር አስታወቀ። ከንቲባው አቶ ኢብራሂም እስማን በተለይ ለአሜሪካ ድምፅ እንደተናገሩት አሁን ለተፈጠረው ችግር አመራሩም የራሱ ድርሻ እንዳለው ማመኑንና በአጭር ጊዜ ውስጥ በማህበረሰቡ ላይ የሚደርሰውን ችግር ለመቅረፍ መስማማታቸውን ገልጸዋል። በሰሞኑ ተቃውሞ እጃቸው አለ የተባሉ የጸጥታ ኃይሎችና አመራሮች ላይም እርምጃ ይወስዳል ብለዋል። ዘጋቢያችን አዲስ ቸኮል ሰሞኑን በድሬዳዋ ለተፈጠሩ ችግሮች አስተዳደሩ ሊሰራ ባቀዳቸው ስራዎች ዙሪያ ከተማዋን የከተማዋን ከንቲባ ኢብራሂም ኡስማንን አነጋግሯል። ቀጥሎ ይቀርባል። ትናንትና የአስተዳደሩ ተቋማት በቀጣይ ሁለት ወራት ሊሰሩ ስለሚገቧቸው ጉዳዮችና ስለ ወቅታዊ የከተማዋ ጸጥታ የሚመክር መድረክ አዘጋጅተው ነበር። ከከፍተኛ እና መካከለኛ አመራሮች ጋር በተደረገው በዚህ ውይይት አመራሩ ችግር እንዳለበት ከጋራ መግባባት ላይ መድረሳቸውንና ና ይህን ለመፍታትም ሊሰሩ በሚገባቸው ጉዳዮች ላይ ውይይት እንዳደረጉ ከንቲባ ይብራይም ተናግረዋል። እኛ መጀመሪያው ያጠቃለልነው ከመጀመሪያ ጀምሮ የአመራሩ ችግር በጣም ከፍ ያለ ነው። በተለይ ከላይ ጀምሮ ያለው አመራር አንዳንድ ችግር መባባስና ምክንያት መሆንም የራሱ አስተዋጽኦ አድርጓል ብለን የደመደብ ነው። ስለዚህ እነሱም ያንኑ ነው ሼር ከዛ ውጪ የተለያዩ ችግሮችን ሲነሳ ነበረ። የፖለቲካ እሹ ያው በተደጋጋሚ ተፈርቶ አንዳንድ መድረኮች ቢፈጠርም በደንብ ስላልተችበትል እሱም አድጎ አድጎ አድጎ በራሱ ችግር ሆነዋል እና ይሄንኑ ነበረ አመራሩ የጋራ ሲያደረገ የነበረው አሁን የተስማማ ነው። እስ ባጠረ ጊዜ እቅድ አዘጋጅተን ህዝቡን የሙት ከማስተዳደር ችግር የሆኑትን በፍጥነት ለመፍታት ና እሱም ተከትሎ የሚገኙ መድረኮችን ለመጠቀም ነው ያሰብነው። ዛሬ የተወሰኑ የሀገር ሽማግሌዎች አግኝተናቸዋል እንዲያግዙን፣ እንደዚሁ ወጣቶችን ከየቀበሌው ይህንኑ ስራ በጋራ ከኛ ጋር እንዲሰሩ ተስማማን። ያለ እቅዱ በሚያተኩርባቸው ጉዳዮች ላይም አቶ ኢብራሂም እንዲህ ይላሉ። አሁን እንደውም ስልሳ ሳይሆን

ተደጋጋሚ ቅሬታ የሚነሳባቸው እንግዲህ ለመጀመር ነው። ለነሳው ሳይሆን በዚህ አስራ አምስት ቀን ውስጥ በፍጥነት ቶሎ ሰርተን ቢያንስ ህዝቡ የሚያነሳቸውን ነገሮች መጀመራቸውን ማሳየት ከነገር ውስጥ ገር በአስራ አምስት ቀን ተናገጥ ነገር የለም። የመልካም አስተዳደር ችግሮችን ለመቅረፍ ከሚሰሩ አጣዳፊ ስራዎች ጎን ለጎን የህግ የበላይነትም ለማረጋገጥ ትኩረት ተሰጠ እንደሚሰራ አቶ ኢብራሂም ተናግረዋል። በዚህ ረገድ የሚወሰዱ እርምጃዎችን በሰሞኑ የተቃውሞ እንቅስቃሴ የተያዙትን ብቻ ሳይሆን የእግዚአብሔር ሀብታቦት ሲገባ በቁጥጥር ስር የዋሉትን እና መልካ ጀብዱ ላይ በወንጀል ተጠርጥሮ የተያዙት ላይም ተመሳሳይ እርምጃ ይወሰዳል ነው ያሉት። አሁን መከላከያ ሌሎች አካላት እያስተባበረ እነሱ እየሰሩ ነው ያሉት። እየተካሄደበት ነው። አሁን በተለይ ህግ በላይነት ለማስፈን ከዚህ ጀርባ ችግር አለባቸው የተባሉትን ለህግ የማቅረብ ከዛ ውጭ የተሳስተው የገቡትን አካርሞ ብዬ ለማድረግ ስልጠና ለመስጠት ምክርም ለመስጠት እየታሰበ ነው ያለው ዚያው ጠንሳሽ ዚህ ዋና አስተባባሪ ለህግ እንዲቀርብ እየተሰራ ነው ያለው። ሁሉም ብሔር የሚነሱ ሞች ታቸው የታሰሩ በእርግጠኝ ከመልካም ብዙ ሰው ማስፈር ግርዛና ባለቤት የነበሩት ከዚህ በፊት ተደጋጋሚ ነገር ያነሱ የነበሩ ዜሮ ዘጠኝ ቀብሌ እንደዚሁ። ስለዚህ ወንጀል በብሄር ይይም፣ የገባን መሆን የለበትም ያው ተደጋጋሚ ስለሆን በዛ መልኩ ለህግ ከዚህ በፊት ቀርቷል። አሁን መልካ ሰው ከዜሮ ዘጠኝ ጋር ተያይዞ ሀያ አንድ ሰው አካባቢ

በሌላ በኩል በሰሞኑ ተቃውሞ በህብረተሰቡ ቅሬታ ሲቀርብባቸው የነበሩ የፖሊስ ኃይሎች ላይ አፋጣኝ የማሻሻያ እርምጃ እንደሚወሰድም አቶ ኢብራሂም ተናግረዋል። ተጀመረ ያለ እሱ ይጠራል ብዬ አስባለሁ። የእኛ ትንሽ አደረጃጀት ችግር ስላለ አሳሪ ብቻ የሚሰራ አይደለም። ስለዚህ የሚመለከተው አካላት መረጃ ተሰጥቷቸዋል፣ እያጠሩ ይሄዱበት ነው። ይጠራል ብዬ አስባለሁ። በቅርቡ በቅርቡ የሆነ ማስተካከያ ስራ ይሰራል። ከአመራሮች መካከል እጅያቸው አለባቸው ተብለው ስለሚጠረጠሩትም አቶ ኢብራሂም እንዲህ ብለውናል። አመራሩ ኦሬዲ ተጀምሯል። አብዛኛው ሳይሆን አሁን በቅርቡ ስልሳ ሰባ ፐርሰንት አጠቃላይ አመራሩ ተቀይሯል። እንግዲህ እንግዲህ አሁንም ችግር ካለ ከላይ ጀምሮ ለመስራት ማለት አሁን የጥፋቱ ላይ የአመራሮች እጅ አለበት ምናምን እየተባለ የሚነገር ነገር ስላለ ብዬ ነው ከዛ አንጻር አሁን ትልቅ ነው። አሁን ይህ ግን የታሰሩ አመራሮች አሉ፣ የሚተረጠሩ ይኖራሉ፣ በስበትም ሊገቡ የሚችሉ ይኖራሉ። ታይቶ እንደየወንጀላቸው በሕግ የሚጠየቁ ይሆናሉ። እነሱ ሌላም ይቀራል፣ የፖለቲካ ውሳኔ የሚያስፈልግባቸው ይኖራሉ። ስለዚህ ሁሉም ጋር ተመሳሳይ ነው ያለው ማለት ነው። አመራርን ፖሊስ፣ ከህብረተሰብ አሉ መጃብራት ስለሆነ በየቦታው የሚታየው ችግር ሁሉ ማህበረሰብ ጋር ይታያል። ፖሊስ ጋር አለ፣ ወጣቱ ጋር አለ፣ ሽማግሌ ጋር ይኖራል፣ እናት ጋር ይኖራል። በተወሰነ መልኩ ማለት ነው አመራሩ ጋር ይኖራል እና አይተናል። እነዚህ አይነት ችግሮች አፈላቸው ይቆረቁጥ ለማድረግ ይመስላል የድሬዳዋ ነዋሪ ሰላም ወዳድ እና በሰለጠነ መንገድ መብቱን የሚጠይቅ ነው ያሉት አቶ ኢብራሂም ሰላሙን ለማስከበር ከጸጥታ ኃይሎች ጋር ተቀናጅቶ እንዲሰራ እና ከተማዋን ወደ ቀድሞ ይዞቷ እንዲመልስ ጥሪ አቅርበዋል። ለአሜሪካ ድምፅ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ፣ ድሬዳዋ።